የቱኒዚያ ጠቅላይ ሚኒስትር ሀቢብ ኤሴድ በጥምሩ መንግስታቸው ውስጥ የተጠቃለሉት አራቱ ፓርቲዎች የሀገሪቱን ተሀድሶ አጓተዋል በሚል ድምጻቸውን እንደማይሰጧቸው ቀደም ሲል ካሳወቋቸው ወዲህ ባለፈው ቅዳሜ በተካሄደው በመታመኛው የድምፅ አሰጣጥ ስነ ስርዓት ላይ አስፈላጊውን ድጋፍ እንደማያገኙ ግልጽ ነበር። 217 እንደራሴዎች ካሉት የምክር ቤት እንደራሴዎች መካከል በድምፅ አሰጣጡ ላይ ከተገኙት 191 መካከል 118ቱ ኤሲድ ስልጣናቸውን እንዲለቁ ድምፃቸውን ሲሰጡ፣ 27ቱ ድምፅ ከመስጠት ታቅበዋል። ኤሲድን የደገፉት ሶስት እንደራሴዎች ብቻ ነበሩ። በዚህም የተነሳ የ67 ዓመቱ ጠቅላይ ሚኒስትር ኤሲድ ከ18 ወራት በኋላ ስልጣናቸውን መልቀቅ ቢገደዱም የመንግስታቸውን አሰራር በመደገፍ ማብራሪያ አቅርበዋል። እኔ የመራሁት የዚህ መንግስት አላማ አመራሩን ዘላቂ ማድረግ ነበር። ምክንያቱም የሀገሪቱ ሁኔታ ቀጣይ የሆነ አሰራር ያስፈልገዋል። ከዚህ የተለየ አሰራር ሁሉ አሉታዊ ተጽዕኖ አስከትሎ ለኢኮኖሚያችንና ለስማችን በጣም መጥፎ ይሆናል። የየትኛውም ፓርቲ አባል ያልሆኑት ሀቢብ ኤሲድ ግፊት ያረፈባቸው እንደ ጎርጎሪዮሳውያኑ የዘመን ቀመር የካቲት 2015 ዓ ም የጠቅላይ ሚኒስትርነቱን ስልጣን ከያዙ ወዲህ ሲሆን የቱኒዚያ ፕሬዝዳንት ቤጂ ኬይድ ኤሴብሲ ሳይቀሩ ከጥቂት ጊዜ በፊት በይፋ ድጋፋቸውን ነፍገዋቸዋል። የቱኒዚያ ሕዝብ የቀድሞ ፕሬዝደንት ቤን አሊ በ2011 ዓ ም ከስልጣን ከተወገዱ በኋላ ከተቋቋመው የመጀመሪያው ዴሞክራሲያዊ መንግስት ብዙ ነበር የጠበቀው። ግን የጠበቁት ያልተሟላላቸው ብዙዎቹ ቱኒዚያውያን ዛሬም የኢኮኖሚ ቀውስ ሰለባዎች እንደሆኑ ይገኛሉ። በሀገሪቱ የዋጋ ግሽበቱና ስራ አጥነቱ ከፍተኛ ደረጃ ላይ ይገኛል። የቱሪዝሙ ዘርፍም ሙስሊም አሸባሪዎች በጣሏቸው ጥቃቶች የተነሳ ተንኮታክቷል። ብሩህ ወደፊት እድል የማይታያቸው ቁጣቸው የገነፈለ ብዙ የቱኒዚያ ወጣቶችም በየጊዜው ተቃውሞ ብለው አደባባይ ይወጣሉ። በቱኒዚያ ከሀቢብ ኤሲድ በፊት የጠቅላይ ሚኒስትርነቱን ስልጣን ይዘው የነበሩት የእስላማዊው ኤነሃዳ ፓርቲ አባል አሊ ላራየድህ የጠቅላይ ሚኒስትር ኤሲድ መንግስት ለእነዚህ መሰል ችግሮች መልስ ያላስገኘ ደካማ ነው በሚል ቢወቅሱም፣ ኤሲድ ቀላል ሁኔታ እንዳላጋጠማቸው ከመግለጽ ወደኋላ አላሉም። እኛ ይህ መንግስት በሰራው ስራ ላይ አልነበረም ድምፅ የሰጠ ነው። በምን አይነት ሁኔታ ስራውን እንዳከናወነ ስንመለከት ያስመዘገበው ውጤት ተቀባይነት አለው። እርግጥ ጉድለቶች ነበሩ። ይሁንና አሁን የተጀመረው ጥረት ቀጣዩ መንግስት ወደፊት እንዲራመድና አስፈላጊዎቹን ተሃድሶዎች እንዲያነቃቃ አዲስና የተሻለ ሁኔታ ይፈጥራል። ኤናሃዳ በአዲሱ መንግስት ውስጥ ቦታ ለማግኘት ተስፋ አድርጓል። ፕሬዚደንት ኤሲቤስ ከተለያዩት ፓርቲዎች ከአሰሪዎች ማህበርና ከጠንካራው የሙያ ማህበራት የተውጣጣ የብሔራዊ አንድነት መንግስት እንዲመሰረት ይፈልጋሉ። ይህንኑ ሀሳብ የሚደግፉት ኒዳ ቱኔስ የተባለው የጥምሩ መንግስት አባል የወግ አጥባቂው ህብረት የምክር ቤት አንጃ መሪ ሶፊየን ቱቤል ትክክለኛው እጩ ሊቀርብ ይገባል ባይ ናቸው። የብሔራዊ አንድነቱን መንግስት መርህ በተግባር የሚተረጉም ፖለቲከኛ ብቻ ሳይሆን ባለሙያም የሆነ መሪ በመፈለግ ላይ ነን። የሀቢብ ኤሲድ መንግስት መርህ ካስቀመጠው ዓላማው ከአስር ወይም አስራ አምስት ከመቶ የማይበልጠውን ብቻ ከግብ ማድረሱ ነበር ድክመቱ። የኢኮኖሚውን ውጤት ስንመለከት በጣም የወደቀ ነበር። ስለዚህ ኢኮኖሚውን ማሳደግ ይኖርብናል። የአረቡ ዓለም በህዝብ አመፅ ፖለቲካ ቀውስ ውስጥ በወደቀበት ጊዜ ቱኒዚያ የተሳካ ምክር ቤታዊ ዴሞክራሲያዊ ስርዓት በመትከሏ በአካባቢው እንደ አርአያ ታይታለች። ለዚህም በ2015 ዓ ም የኖቤል ሰላም ተሸላሚ ለመሆን መብቃቷ የሚታወስ ነው። ይሁንና እንደ ግራ ፓርቲዎች ህብረት ህዝባዊ ግንባር አባል ጅላኒ ሃማሚ አስተያየት የሀገሪቱ ፖለቲካዊ መረጋጋት በአሁኑ ጊዜ ስጋት ተደቅኖበታል። ተሰናባቹ ጠቅላይ ሚኒስትር ሀቢብ ኤልሲዲ በሚቀጥሉት አስር ቀናት ውስጥ ከተጣማሪ ፓርቲዎች ጋር ተተኪያቸውን የመምረጡን ምክክር ካጠናቀቁ በኋላ የቱኒዚያ ፕሬዝደንት ኤሲቢስ አዲስ ጠቅላይ ሚኒስትር ለመሰየም የአንድ ወር ጊዜ ይኖራቸዋል። አዲሱ ጠቅላይ ሚኒስትርም ካቢኔውን በቀጣዩ አንድ ወር ለምክር ቤት ማቅረብ ይጠበቅበታል። እስከዚያ ድረስ ግን የቱኒዚያ ፖለቲካ ባለበት ይቆያል በሚል ብዙዎች መስጋታቸው አልቀረም።